የጠቅላይ ሚኒስትር አብይ አህመድ የሥልጣናቸው አንደኛ ዓመት የታሰበበት ስነስርዓት ዛሬ በሚሌኒየም አዳራሽ አዲስ አበባ ውስጥ ተከናውኗል። በከጥቂት ደቂቃዎች በፊት ተፈጽሟል። ስነ ሥርዓቱ ሰው አሁን አዳራሹን ለቆ እየወጣ እንደሆነ ምሽቱን ሁሉ ስነ ስርዓቱን እየተከታተለ የቆየው የአዲስ አበባ ሪፖርተራችን እስክንድር ፍሬው ነግሮኛል። እስክንድር አሁንም መስመር ላይ ነው ያለው። እንደምናመሸ እስክንድር። እንደምናመሽ ሰለሞን፣ እግዚአብሔር ይመስገን። እስቲ ይሄ ሥነ ሥርዓት እንግዲህ ከሰዓት በኋላ ጀምሮ ነው የተጠራውና ሰውም በዚያ ተገኝቶ የነበረው ምን ይመስል ነበር? እስቲ አጠቃላይ ሁኔታውን ንገረኝ፣ ከአጀማመሩ ጀምሮ እስከ ጠቅላይ ሚኒስትሩ ንግግር ያለው ሁኔታ የነበረው ሁኔታ እንግዲህ ሰለሞን ይህ የዛሬው ሥነ ጠቅላይ ሚኒስትር አብይ አህመድ ቃለ መሀላ ፈጽመው ወደ ኃላፊነት የመጡበትን አንደኛ ዓመት ለማሰብ በጽህፈት ቤታቸው ሲካሄዱ ከነበሩ ክንውኖች ሲካሄዱ ከቆዩ ክንውኖች አንዱ ነው። የአንድ ዓመቱን እንቅስቃሴ የሚያሳይ የፎቶግራፍ ኤግዚቢሽን ተከፍቶ ነበር። የፓናል ውይይቶች በሸራተን አዲስ እንደዚሁም በተባበሩት መንግስታት የስብሰባ ማዕከል ተካሂደዋል። ጠቅላይ ሚኒስትሩም አንደኛ ዓመታቸውን አስመልክተው ጋዜጣዊ መግለጫ ሰጥተዋል። ሰሞኑን እንደምታስታውሰው ይሄኛው እንግዲህ የማጠቃለያው ዝግጅት ነው። በሚሊኒየም አዳራሽ እስከ ከቀኑ ዘጠኝ ሰዓት ተኩል አካባቢ ጀምሮ አሁን እኔ እናንተ እየተነጋገርንበት እስካለው ሰዓት ድረስ የተካሄደው የማጠቃለያ ዝግጅት ነው። በዚህ ዝግጅት ላይ ጥሪ የተደረገላቸው እንግዶች ናቸው የተገኙት፣ በጥሪ የመጡ ናቸው። ከተለያዩ የህብረተሰብ ክፍሎች የተለያዩ የህብረተሰብ ክፍሎችን የሚወክሉ እንደዚሁም ታዋቂ ሰዎች፣ ምሁራን፣ ሌሎችም የተገኙበት ነው። የሙዚቃ ዝግጅቶችም ነበሩ። አንጋፋውን መሐሙድ አህመድን አለማየሁ እሸቴን ጨምሮ ሌሎች ድምፃውያንም ዝግጅቶቻቸውን ያቀረቡበት የግጥም ዝግጅቶችም እንደዚሁ የቀረቡበት አንዲት ታዳጊ እንደዚሁ በኦሮምኛና በአማርኛ በቃሏ ጭምር የያዘችውን ረጅም መነባንብና ግጥም በማቅረብ ከፍተኛ አድማቆት ያቀረበችበት ነው። እንግዲህ በርካታ ነገሮችን ያካተተ ነበር ዝግጅቱ። አሁን ማምሻውን ጠቅላይ ሚኒስትር አብይ አህመድ ባደረጉት ንግግር ነው እየተጠቃለለው ሰለማ። እንግዲህ ዋናውም ጉዳይ የእርሳቸው ወደ አራት ኪሎ መዝለቅ ጉዳይ ነውና አንደኛ ዓመት ነውና እንዴት ነበር የጠቅላይ ሚኒስትሩ ንግግር የተጀመረው? እንግዲህ ጠቅላይ ሚኒስትሩ ንግግራቸው እንግዲህ አብዛኛውም ሰው በሙዚቃ ዘና እያለ ቢቆይም ያው ሲጠባበቅ የቆየው ጠቅላይ ሚኒስትር አብይ አህመድ የሚያደርጉትን ንግግር ነበር። ጠቅላይ ሚኒስትሩ ንግግራቸውን አዳራሽ ውስጥ ለተሰበሰበው ሰው ብቻ አልነበረም ያደረጉት። ለዛ የታሰብ አልነበረም። ኢትዮጵያውያን ወገኖች፣ መላ ኢትዮጵያውያን እያሉ ከሀገር ውስጥ እስከ ውጭ ሀገር በተለያዩ ዓለም ሀገራት ያሉትን ኢትዮጵያውያን ሁሉ በሚመለከት መንገድ ነበር ንግግራቸውን ያቀረቡት የጀመሩትን በምስጋና ነው ሰለሞን። መጋቢት ሀያ አራት ቀን ቃለ መሐላ ፈጽመው ስልጣን ከያዙበት ጊዜ ጀምሮ አጠገባቸው ላልተለዩ መስዋዕትነት ጭምር ለከፈሉላቸው ኢትዮጵያውያን ምስጋና በማቅረብ ነው የጀመሩት። እስቲ እናዳምጣቸው። ምላ ኢትዮጵያ ህዝብ በዚህ አመት በሄድኩበት ስፍራ ሁሉ በፍቅር በደስታ ከጎንህነን በሚል ስሜት የደገፋችሁኝ ወገኖቼ እንዲሁም ሰኔ 16 የተሰነቀልኝን የሞት ድግስ ተሻምታችሁ በመውሰድ የሞታችሁልኝ፣ የቆሰላችሁልኝ፣ የደማችሁልኝ ወገኖቼ በዋሽንግተን ዲሲ፣ በሎስ አንጀለስ፣ በሚኒሶታ ከመላ አውሮፓ የተውጣጣችሁ በፍራንክፈርት በዚያ ብርድ ሙሉ ቀን መሪያችን ይመጣል እናደምጠዋለን ብላችሁ ለዘመናት ተለያይታችሁ ከነበራችሁበት ያ አስፈሪ የተራራቀ ስፍራ ድልድይ በመገንባት በአንድ ላይ ኢትዮጵያ እያላችሁ ያዜማችሁ ዲያስፖራ ወገኖች በሙሉ ያለ እኔ ኢትዮጵያ ያለ እኔ ኢትዮጵያውያን መኖር ትችላላችሁ። እኔ ግን ያለ እናንተ ምንምና የማረባ ነኝ። እንግዲህ እስክንድር የሚገርም አይነት መክፈቻ ነው ያደረጉት ጠቅላይ ሚኒስትሩ ከመጡበት ጊዜ ጀምሮ። ሌላው ጉዳይ ይዘውት የቆዩት ነገር በኢትዮጵያዊነት ላይ ያተኮረ በኢትዮጵያዊነት ላይ የሚያጠነጥን አቋምና አጀንዳ ነው። የዛሬውስ ንግግራቸው ምን ይመስል ነበር? ይህንን አስመልክቶ እንግዲህ ሰለሞን አንተም እንዳልከው ጠቅላይ ሚኒስትሩ በተለይ በኢትዮጵያውያን ዘንድ ከፍተኛ ተቀባይነት እንዲያገኙ ያደረጋቸው አንዱ ምክንያት ኢትዮጵያዊነት ላይ ያላቸው አቋም በየንግግሮቻቸውም የሚያንጸባረቁት አቋም ነው ማለት ይቻላል። እንደምታውቀው ሀያ ሰባት ዓመታት ከኢትዮጵያዊ ማንነት ይልቅ በብሔር ማንነት ላይ ያተኮሩ ንግግሮች ሲደረጉ ከቆዩ በኋላ እንግዲህ በብሔር ማንነት ላይም ተተኩሮ ከቆየ በኋላ ራሱ ገዢው ፓርቲ ኢህአዴግም ያመነው ነው ይሄ ሰላሙን በነገራችን ላይ ኢትዮጵያዊ ማንነትንና ብሔረሰባዊ ማንነትን አጣጥመን ወይ ደግሞ ቢዛናዊ በሆነ መንገድ ጠብቀን አልተጓዝንም የሚለው ግምገማ የገዢው ፓርቲ የራሱ ጭምር ነው። ተንታኞችም እንደሚሉት ሀያ ሰባት ዓመታት ከኢትዮጵያዊነት ይልቅ በብሔር ማንነት ላይ ተተኩሯል፣ በልዩነት ላይ ተተኩሯል ይላሉ። እና ጠቅላይ ሚኒስትሩ ገና መጋቢት ሀያ አራት ቀን የኢትዮጵያ መሪ ሆነው ቃለ መሃላ በፈጸሙበት ቀን ጀምሮ ኢትዮጵያን በተመለከተ ያደረጓቸው ንግግሮች ኢትዮጵያዊነት ላይ ያደረጓቸው ንግግሮች ናቸው። አንዱ ተቀባይነት እንዲያገኙ ያደረጋቸው፣ አንድ የፖለቲካ ተንታኝ፣ የአዲስ አበባ ዩኒቨርሲቲ የፖለቲካ ተንታኝ እንዳሉትም በርካቶች ኢትዮጵያን ለመጀመሪያ ጊዜ በመሪያችን ንግግር ውስጥ አየናት ብለዋል፣ ያን ንግግር ከሰሙ በኋላ በሳቸው አገላለጥ እና በዛሬው ንግግራቸውም ላይ እንግዲህ። የዛሬው ንግግራቸው ሰለሞን፣ በጭብጨባ የታጀበ አብዛኞች በስሜት የተከታተሉት ንግግር ነበር ማለት ይቻላል። በተለይ ስለ ኢትዮጵያዊነት የተናገሩት ነው። ከዚህ አንጻር ጎልቶ የሚጠቀሰው ሲናዳምጣቸው፣ ስለዚህ ካሉት ውስጥ ኢትዮጵያዊነት ዘመም ካለበት ቀና እናድርገው የሚለውን ፕሮጀክት አብረን ስንጀምር፣ ኢትዮጵያዊነት ታክቲክ ወይም ቴክኒክ መሆን አይችልም። ኢትዮጵያዊነት የማይቆራረጥ ፏፏቴ፣ የማይፈረካከስ አለት፣ የነበረ የሚኖር ድንቅ ሚስጢር መሆኑን በመገንዘብ ጭምር ነው። እስክንድር፣ እንግዲህ ይሄ ሁሉ ነገር ሆኖ ለውጡ መጥቷል። አሁን እርሳቸው የሚመሩት እና በራሱ በገዢው ፓርቲ ውስጥ ጨምሮ የተቀጣጠለው ለውጥ መጥቷልና ስለ ለውጥ ውስጥ ምንድን ነው ያላቸው ሀሳብ ጠቅላይ ሚኒስትሩ? እንግዲህ ለውጡን በተመለከተ ባለፈው አንድ ዓመት ከፍተኛ ስራዎች መሰራታቸውን ጠቅሰዋል ጠቅላይ ሚኒስትሩ። ነገር ግን የተወሰኑ ነጥቦችን ካነሱ በኋላ በዚህ ሁኔታ እኔ እናንተ እናንተን የተገኙትን ለውጦች በመዘርዘር ጊዜ ማባከን አልፈልግም ነው ያሉት። ግን ዋናው የጠቀሱት ነገር ምንድን ነው ሰለሞን? ከዚህ አንጻር ለውጡ የመጣው ወይም ለውጦቹ የመጡት በጋራ ነው በሚል ምስጋና ጭምር ያቀረቡበት ነው። ለውጡን በተመለከተ የገለጹት እናዳምጣቸው። እስ የተወደዳችሁ የኢትዮጵያ ሕዝቦች፣ ለውጡ እንደ ውሃ ፈሳሽ እንደ እንግዳም ደራሽ የመጣ አልነበረም። ብዙዎች የሞቱለት፣ የተገረፉለት፣ የታሰሩለት፣ የተሰደዱበት፣ ያለቀሱበት፣ የጸለዩበት የሁላችን ድምር እንጂ የጥቂት ግለሰቦችም አልነበረም። ይህ በብዙዎቹ ዋጋ የመጣን ለውጥ በተባበረ ክንድ በመደመር ሐሳብ መጠበቅና ማስቀጠል ከመላ የኢትዮጵያ ሕዝቦች የሚጠበቅ አደራ ይሆናል። እንግዲህ ለውጡ መጣ ባሉት መንገድ ጠቅላይ ሚኒስትሩ ዋናው ነገር ግን ለውጥ ለለውጥ ሲባል ሳይሆን ለውጥ ለሕይወት፣ ለኢኮኖሚ ማደግና ለኑሮ ደረጃም መለወጥ ጭምር ነውና ያስፈለገው። በዚህ በኩልስ ጠቅላይ ሚኒስትሩ ምንድን ነው ያንጸባረቁት? አስተዳደራቸው ምንድን ነው ያከናወነው? እንግዲህ ከዚህ አንጻር ሰለሞን፣ በተለይ ኢኮኖሚውን በተመለከተ አንዳንድ ወገኖች በዚህ በሽግግሩ ወቅት ወይም በዚህ የለውጥ አመት ኢኮኖሚ ተቀዛቅዘዋል የሚሉ አስተያየቶች ሲሰጡ የሚደመጡ ወገኖች አሉ። አንዳንዶች ደግሞ የለም ኢኮኖሚው በለውጡ ምክንያት አሁን እየተካሄዱ ባሉ የለውጥ እንቅስቃሴዎች ወይም በለውጡ ዓመት ምክንያት የተቀዛቀዘበት ሁኔታ የለም የሚሉ ወገኖችም አሉ እና ኢኮኖሚው በዚህ አንድ ዓመት ውስጥ መነጋገሪያ ከሆኑ ርዕሶች አንዱ ነው። ነገር ግን ጠቅላይ ሚኒስትር አብይ አህመድ ባለፈው ሰባት ወር በተለይ በመቶ ዓመታት ጭምር ያልታየ ኢኮኖሚያዊ ስኬት መገኘቱን ጭምር ነው። በተለይ ከውጭ ምንዛሪ ግኝት አንጻር ማለት ነው የጠቀሱት። እስቲ ከዚህ ከኢኮኖሚው አንጻር ከተናገሩት ውስጥ በጥቂቱ እናዳምጡ። ባለፉት ሰባት ወራት ብቻ ወደ ኢትዮጵያ በኢንቨስትመንት በብድር በእርዳታ በሬሚታንስ እና በሰርቪስ አስራ ሶስት ቢሊየን ዳላር ማምጣት ችለናል። እንግዲህ ይሄ ጥቅል አይነት መግለጫ ነው፣ አባባል ነው። ወደፊት ያው ዘርዘር አድርገን የምንመለከተው ይሆናል። እስክንድር፣ ወደፊትስ ምንድን ነው የሚያስቡት? ምንድን ነው ጉዟቸው? መጪውን ዘመን እንዴት ነው የሚያዩት? ጠቅላይ ሚኒስትሩ እንግዲህ ሰለሞን፣ ጠቅላይ ሚኒስትሩ ወደ ስልጣን ከመጡ ገና አንድ አመታቸው ነው። ነገር ግን ዛሬ ያደረጉትን ንግግር ያዳመጠ ሰው አንድ የስልጣን ተርም ወይም የስልጣን ዘመን አምስት አመት ነው። እንግዲህ የጠቅላይ ሚኒስትር የስልጣን ዘመን በኢትዮጵያ ህገ መንግስት መሰረት የጨረሰ ሰው እና ለሚቀጥለው ምርጫ የሚወዳደር አይነት ይመስል ነበረ። አንዳንዶች እንደሚሉት ጠቅላይ ሚኒስትሩ የሰሩት ስራ ሲታይ በአንድ አመት የአንድ አመት አይመስልም ለውጡ የአንድ አመት ህፃን አይመስልም የሚል አስተያየት ይሰጣሉ። በዛሬው መድረክ ላይ ለምሳሌ በርካታ ስራዎች መሰራታቸውን እኛም ትናንትናም ጭምር ያነጋገር ናቸው ምሁራን፣ የተለያዩ የህብረተሰብ ክፍሎች ተንታኛዎች ይናገራሉ። እሳቸው ግን በዛሬው ንግግራቸው ስኬታቸው ላይ ከማተኮር ይልቅ እስከ ይቅርታ እስከ መጠየቅ ነው የሄዱት። ይሄ ደግሞ የበርካቶችን ቀልብ የገዛላቸው አባባል ነበረ። የጎደሉ ነገሮች ካሉ ይቅርታ እጠይቃለሁ በወደፊት በቀጣይ ደግሞ ሌሎች ስራዎችን በመስራት ተክቶ በመስራት ተጨማሪ ብዙዎች ለማስነት መዝገብ እሞክራለሁ ሲሉ ነው በትህትና የገለጹት። እና ከዚህ አንጻር ካሉት ውስጥ ጥቂቱን እናዳም ሰለሞን፣ ተርቦ የከረመ ሰው መጀመሪያ ያገኘውን ዳቦ በተለየ ፍቅር እና አድናቆት እንደሚጎርሰው ሁሉ ለውጡን በአንድ ልብ ከጎረስን በኋላ ረሃባችን አስታክስን የዳቦውን ከለር ጣዕምና ማጣቀሻውን እንደሚመርጥ ረሃብተኛ አሁን ግራ ቀኝ ማማተራችንና መፈለጋችን ሰዋዊ ባህሪ ነውና እንደ እንግዳ ባህሪ የማናየው፣ ነገር ግን የጠገበን ሰው ደረቅ ዳቦ ብቻ ሳይሆን ጣፋጭ ከጎኑ ማስቀመጥ ግዴታችን መሆኑን ተገንዝበን ለሕዝባችን የባለፈውን ድል በመናገር ብቻ ሳይሆን አዳዲስ ድል በማስመዝገብ ኢትዮጵያውያንን ጃግም እንደምናኮራ ላረጋግጥላችሁ እወዳለሁ። እንግዲህ እስክንድር፣ በነገራችን ላይ አንተም አሁን ቆም አድርገህ አንስተዋል፣ ከፊት ምርጫ አለ። በእርግጥ ይህንን ምርጫ በተመለከተ አንዳንድ ፓርቲዎች ጊዜ ይራዘምልን ሲሉም የጠየቁ ነበሩ ቀደም ሲል። ለማንኛውም ግን ምርጫ ይደረጋል፣ ቀደምም ዘገየም። ይህንንስ ምርጫ በተመለከተ ጠቅላይ ሚኒስትሩ ያላቸው አቋምና ሀሳብ ምንድን ነው? እንግዲህ አንተም እንዳልከው ሰለሞን፣ ከአንድ አመት በኋላ ነው እንግዲህ በኢትዮጵያ አጠቃላይ ምርጫ ይደረጋል ተብሎ የሚጠበቀው። ነገር ግን አሁን ካሉ ሁኔታዎች አንፃር ምርጫውን በዛ ሰዓት ማካሄድ ይቻል ይሆን ወይ በሚል የሚጠይቁ የፖለቲካ ፓርቲዎች አሉ። ምክንያታቸው ደግሞ ለምርጫው መደላድል የሚሆኑ ስራዎች ተሰርተው ላያልቁ ይችላሉ ከአንድ በአንድ አመት ውስጥ ማለት ነው። ለምሳሌ የምርጫ ህጎችን የማሻሻል ምርጫ ቦርድን በተገቢው ሁኔታ የማደራጀት ስራ ሌሎችም የሰላምና የጸጥታ ጉዳዮች የመሳሰሉት በአንድ አመት ውስጥ ተሰርተው ያልቃሉ ወይ በሚል ምርጫው መራዘም እንዳለበት ከወዲያው አቋማቸውን ይፋ እያደረጉ ያሉ ፓርቲዎች አሉ። አይ ምርጫው በተያዘለት ጊዜ መያዝ አለበት የሚል አቋም ያላቸው ፓርቲዎችም አሉ። ኢህአዴግ እና ጠቅላይ ሚኒስትር አብይ አህመድ እስካሁን ሲያራምዱ የነበረው አቋም ምርጫው በተያዘለት ጊዜ ይካሄዳል። ነገር ግን እኛ የምንነግራችሁ የእኛን አቋም ነው፣ ብቻችንን አንወስንም ነው እስካሁን ጠቅላይ ሚኒስትሩም በኢህአደግን በኩል ያለው አቋም ነገር ግን ምርጫውን በተመለከተ ጠቅላይ ሚኒስትሩ ዛሬም ያንጸባረቁት እስካሁን ድረስ ወደ ስልጣን ከመጡ ጊዜ ጀምሮ ያንጸባረቁት የነበረውን አቋም ነው በነጻና ፍትሀዊ የሆነ እንዲሁም ለአፍሪካ ምሳሌ የሚሆን ምርጫ እንደሚያካሂዱ ነው ቃል የገቡት እናዳምጣቸው በሚቀጥለው አመት በምርጫ ቦርድ ውሳኔ የሚኖረን ምርጫ ፍጹም ነጻ ዴሞክራሲያዊ በመሆን ዳግም ለአፍሪካ አዲስ ትምህርት ለመስጠት አሪያ የምንሆንበት እንደሚሆን የላቀ ተስፋይን ኢትዮጵያውያንም በዚያው ስሜት እንዲጠባበቁ ልናገር እፈልጋለሁ። ባለፈው ዓመት፣ ስጠብቁ ቢሆን ስትሉ የጎደለ ያልተሟላ ካለ ቆሚ ብቻ ሳይሆን በከፍተኛ ትህትና ኢትዮጵያውያንን ዝቅ ብዬ ይቅርታ መጠየቅ እፈልጋለሁ። ቁጣችሁ ቁጣችሁ ተክሳሳችሁ ለኔ ሽልማቴ ነበር። ኢትዮጵያውያን ካልጠበቁ እንደማይቆጡ ስለማቅ በእኔ ተስፋ ጥላችሁ ቢያደርግ ብላችሁ ፈቅዳችሁና ወዳችሁ የጎደለ ነገር ካለ በዳተኝነትና በእንዝላልነት ሳይሆን ምናልባት ከእውቀት ማለስና ከሁኔታዎች አለመመቸት እንጂ ያለኝን ጊዜ ሁሉ በታማኝነት ያገለገልኳችሁ መሆኑንም በዚሁ አጋጣሚ ልገልጽላችሁ እፈልጋለሁ። እንግዲህ እኚህ ጠቅላይ ሚኒስትር ወደ ስልጣን ከዘለቁበት ጊዜ ጀምሮ በተደጋጋሚ ይቅርታዎችን በመጠየቅ የሚታወቁ ናቸው። እስክንድር በዛሬውም እለት ደግመውታል ይህንኑ። ይሁን እንጂ ያለፈው የአንድ አመት ዘመናቸው ከለውጥ ሂደት ጋር ቀደም ሲል እንዳሉት እርሳቸው ከነበረው ፍቅር ጋር እና ከሰው መረባረብ ጋር የተያያዘ ብቻ አልነበረም። ብዙ ሁከት ታይቷል፣ ብዙ መፈናቀል ታይቷል፣ ብዙ ሕይወቶች የጠፉበትም አመት ጭምር ነበረ እና ንብረት የወደመበት፣ ባንኮች የተዘረፉበት እና ሌሎችም እንደዚህ አይነት ሰላማዊ ያልሆኑ እንቅስቃሴዎች የነበሩበት ውጥረት የበዛበት አመት ነበረ። ምንድን ነው ለመሆኑ ጠቅላይ ሚኒስትሩ ስለዚህ ጉዳይ እያሰቡት? እንግዲህ አንተም እንዳልከው የስኬቶቹን ያህል ፈተናዎችም የነበሩበት አመት ነው ብለዋል ጠቅላይ ሚኒስትሩ በንግግራቸው። ከዚህ ቀደምም ያሉትን ነው እየደገሙት። ነገር ግን ለምሳሌ መፈናቀሎችን በተመለከተ ኢትዮጵያ ውስጥ እንግዲህ በሀገር ውስጥ የተፈናቀሉ ሶስት ሚሊዮን ሰዎች በሙሉ ለውጡ ከመጣ በኋላ አይደለም የተፈናቀሉት በሚል ማስተካከያ ሰጥተዋል። ሰሞኑን በሰጡት መግለጫ ሰለሞን፣ ካስታወስ እኔ ከዛ የወረስኩት ነው ብለዋል። አንዳንዶቹ ግጭቶችም እንግዲህ ከለውጡ በፊት የነበሩና እሳቸው የተረከቧቸው እንደሆኑ ነው እርሳቸው የሚናገሩት። አዎ በእርግጥ ሁሉ መፈናቀል ባይሆንም በእርሳቸው የስልጣን ዘመን ግን ያየነው ብዙ መፈናቀል ነበር፣ በተለያዩ አካባቢዎች ለማለት ነው። ስንዘግብ የቆየናቸውን ለመጥቀስ ለማስታወስ ያህል ነው። ችግሮቹን ጠቅሰዋል ጠቅላይ ሚኒስትሩ። ከዚህ አንጻር በተለይ እንግዲህ ስለ ሰላም ጥሪ አቅርበዋል ሰለሞን። ኢትዮጵያ ውስጥ እንደምታውቀው በትግራይና በአማራ ክልሎች መካከል ፍጥጫ መኖሩ ይታወቃል። በምዕራብ ጉጅና በጌዶ መካከል በሶማሌና በኦሮሚያ አዋሳኝ ወረዳዎች መካከል፣ ሌሎችንም እንደዚህ መጥቀስ እንችላለን። ያለ መረጋጋት እና ስጋቶች አሉባቸው አካባቢዎች ማለት ነው። እሳቸው ከዚህ አንጻር ጥሪ አቅርበው ነበር ስለ ሰላም። ሰለሞን እስኪ እናዳምጣቸው። መላው የኢትዮጵያ ሕዝቦች የለመድነውን አንገት የሚቀላውን ሰይፍ ሳይሆን የሰላሙን የይቅርታውንና የፍቅሩን ሰይፍ በመምዘዝ ኢትዮጵያን እንደ ጥንቱ ታላቅ የማድረግ ፕሮጀክት ከእያንዳንዱ ዜጋ የሚጠበቅ እንጂ ከአንድ ጠቅላይ ሚኒስትር የማይጠበቅ መሆኑንም እንዲሁ ልገልጽላችሁ ፈልጋለሁ። ኢትዮጵያውያን አንተ ጤና እንድታድር ጎረቤትህ ጤና ይደር ይላሉ። ጎረቤት ብቻ ሳይሆን ወንድም የሆነው የኤርትራ ሕዝብ ጥርስና ከንፈር መሆን ሲገባው ላለፉት 20 ዓመታት ዓይንና ቅንድብ ሆኖ መቆየቱም የማይዘነጋ ጉዳይ ነው። እንግዲህ እስክንድር፣ ጠቅላይ ሚኒስትሩ በግማሽ ሰዓት ያህል ንግግራቸው ውስጥ ብዙ ቁም ነገሮችን አንስተዋል። በእርግጥ በዚህ አጭር ዘገባ ውስጥ አካቶ ሁሉንም ነገር ማየት ከባድ ነው የሚሆነው፣ በዚያም ላይ የታመቁ ትንታኔ የሚያስፈልጓቸው ብዙ ሀሳቦች አሉና ምናልባት ለማጠቃለያ የምትሰጠን ካለ እንግዲህ ምንድን ነው ሰለሞን? ይህ ንግግር ምናልባትም ስልጣን ከያዙ በኋላ ካደረጓቸው ንግግሮች የመጋቢት ሀያ አራቱን ጨምሮ ከፍተኛ ተቀባይነት ካገኙላቸው ንግግሮች አንዱ ነው ማለት ይቻላል። ይህን እየተናገርኩ ያለሁት በአዳራሹ ውስጥ ዛሬ እሳቸው ንግግር ባደረጉበት አዳራሽ ታዳሚ ከነበሩ ሰዎች ስሜት በመነሳት ነው። እዛ የነበረው ስሜት የተለየ ነበረ። እንዳልኩ በጭብጨባ የታጀበ በልዩ ስሜት የተደመጠ ንግግር ነው ያደረጉት። ንግግራቸውን አጠቃለውም ወደ ወደ ሲመለሱ ወደ መኪናቸው ያመሩት በሰው መሀል ነው። አቋርጠው የሄዱት ፊት ለፊት ነው፣ በተለየ በር አልወጡም እና በዛ መሀል ከዚህ ቀደም ያየናቸውን ትዕይንቶች መመልከት ችያለሁ ሰለሞን። እሳቸው በሚወጡበት ሰዓት አብይ አብይ የሚሉ ድምፆች አብይ እንወድሃለን በሚል ወጣቶች ወደ እሳቸው ለመሮጥና ከእሳቸው ጋር ለመገናኘት ሲደረጉ የነበሩ ሩጫዎች፣ ጩኸቶዎች ነበሩና እና ምናልባትም ይሄ ስልጣን በያዙ ሰሞን አካባቢ በነበራቸው የተለያየ የንግግር ጊዜ ወይም ቆይታ ስንመለከታቸው የነበሩ ትዕይንቶች የተደገሙበት ነበር ማለት ይቻላል። አሁን በሚሊኒየም አዳራሽ የታየው ሰለሞን መልካም እንግዲህ፣ እስክንድር፣ በተከታይ ቀናት ዝርዝር ካሉ ጉዳዮች ጋር እና ከትንታኔዎችም ጋር ተጨማሪ ዘገባዎችህን እንጠብቃለን።